ከትናንት በስቲያረቡ መጋቢት 7 ቀን 2008 ዓመተ ምሕረት የኦሮሚያ ልዩ ዞን በሆነችው በሰበታ ከተማ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦፒዲዮ ከተማይቱን ሁለተኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ሰብስቦ ሲያበቃ በፌዴራል ፖሊስ አስደበደበን ይላሉ ተማሪዎቹ። ከሁለት ሳምንታት በፊት የመኪና መተላለፊያ መንገድ ዘግታችሁ ነበር ተብለው የታሰሩ 11 ተማሪዎችም ዛሬ ፍርድ ቤት ቀርበዋል። የአፋን ኦሮሞ አገልግሎት ባልደረባ ጃለኔ ገመዳ ያጠናቀረችው አጠር ያለ ዘገባ አለ። ሰሎሞን ክፍሌ ይሆናል የሚያቀርበው። የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ፣ አቶ ደጀኔ ጣፋ ምክትል ዋና ጸሐፊና አቶ ደስታ ዲንቃ የኦፌኮ ወጣት ሊግ ሊቀመንበር ዛሬ ለሶስተኛ ጊዜ ፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበው እንደነበረ ቅርብ ምንጮች ለቪኦኤ አስታውቀዋል። በታህሳስ ወር አጋማሽ ላይ በኦሮሚያ ከተቀሰቀሰው ሁከት ጋር ተዛምዶ እንደተያያዙ የሚጠረጠረው እና አቶ በቀለ ገርባ ዛሬም ፖሊስ ተጨማሪ የምርመራ ጊዜ እንዲሰጠው በጠየቀው መሰረት ፍርድ ቤቱ 28 ተጨማሪ የምርመራ ጊዜ እንደሰጠውና ለሚያዚያ ሰባት ቀን 2008 ዓ.ም ተለዋጭ ቀጠሮ እንደሰጠ እነዚሁ ምንጮች ተናግረዋል። በተለይ የአቶ ደረጀ ጣፋ ቅርብ የቤተሰብ አባል ለቪኦኤ እንደገለጹት አቶ ደረጀ መሆኑ አቶ በቀለ የታሰሩበት ስፍራ ከመጥበቡና በሰው ብዛት ከመጨናነቁ የተነሳ ለእንቅልፍ እንደተቸገሩና እንደ ልብ መጸዳዳት ስላልቻሉ ጤንነታቸው ለአደጋ መጋለጡን ይናገራሉ። አቶ በቀለ ገርባ ቀደም ሲል ለዓመታት ታስረው እንደተፈቱም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሌላ በኩል ጃለኔ በዛሬ ዕለት ያነጋገረችው ተማሪ ጅግሳ ዊርቱ ይባላል። ሁኔታውን በሚቀጥለው መልክ ነው የገለጸላት። ሰብስበውን ሲያበቁ ከእናንተ መካከል ሁልጊዜ የሚረብሸው ማን ነው ብለው ከጠየቁም በኋላ የፌዴራል ፖሊስ ጠርተው ከልክ ያለፈ ድብደባ ተፈጸመብን። ከዛ ተማሪዎቹ ረብሻ የሚቀሰቀስ እኛም መካከል የለም አሉ። ያም ሆኖ ፖሊስ በዱላ ደበደበን። ተማሪ ጅግሳ ዊርቱ አክሎ እንዳስረዳው ከዚያ በኋላ ተማሪዎቹ ድንጋይ አነሱ፣ ፖሊስም አስለቃሽ ጋዝ ተኮሰ። በዚያ መሃል 50 የሚሆኑ ተማሪዎች ጢሱ ስለጎዳቸውና ስለታመሙ ወደ ከተማይቱ ክሊኒክ ተወስደዋል ብሏል። አምስቱ ግን ስለጠናባቸው አዲስ አበባ ወደሚገኘው ጳውሎስ ሆስፒታል ተልከዋል ብሏል። ሌሎች በየግሉ ክሊኒክ የታከሙ መኖራቸውንም አስረድቷታል። በአይሱዙ መኪና ተጭነው ከተወሰዱ በኋላ በከተማይቱ ፖሊስ ጣቢያ የታሰሩ እንዳሉም ተማሪ ጅግሳ ለጃለኔ ገልጾላታል። ጃለኔ ስብሰባውን ጠራ ወደ ተባለው የኦህዴድ ቢሮ ተጠሪ ወደ አቶ ሰሎሞን መልካሙ ስልክ ደውላ ጠይቃቸው ነበር ስልኩን ካነሱ በኋላ እንደ ዘጉባትና ከንቲባው አቶ አራርሳ መደሳም መልስ ለመስጠት ፈቃደኛ አለመሆናቸውን እንደገለጹላት ዘግባለች። በሌላ በኩል ባለፈው ሳምንት ተፍኪ ከተማ ውስጥ የመኪና መተላለፊያ መንገድ ዘግታችኋል ተብለው የታሰሩ ተማሪዎችና ሾፌሮች 28 ሲሆኑ ከነዚያ ውስጥ አስራ አንዱ ዛሬ ሰበታ ወረዳ ፍርድ ቤት መቅረባቸውን ከነዋሪዎቹ አንዱ ኡኩሜ ባሮ ገልጸዋል። የእነዚህን ተማሪዎች ጉዳይ ዛሬ በፍርድ ቤት ተመልክተዋል ከተባሉት አንዱ የሰበታ ወረዳ ፍርድ ቤት ፕሬዚደንት አቶ ግርማ አበበ ስለ ጉዳዩ ተጠይቀው የማውቀው ነገር የለም ብለዋል። ያለውን ሁኔታ አጣርቼ መልስ እሰጣለሁ ቢሉም ድጋሚ ሙከራ አድርጋ ስልካቸው እንዳልተነሳ ጃልደኔ ገመዳ በዘገባዋ ጠቅሳለች። ወደፊት ምላሽ ለማግኘት ሙከራዋ እንደሚቀጥል አብራርታለች።